እንዴት ነህ ሂዊ? ሰላም ነህ? የት እሺ፣ እንዴት ነህ? ኧረ ተው፣ ኧረ ተው። ከኔ ድምጽ እኮ ያንቺ ይወፍራል። የእኔ የቀጭን የሴት ድምፅ ነው የሚመስለው። ጓደኞቼ፣ ፋሚሊም ይዝናናበት። ብዙ ሰው አያምንሽም። ያው ለምንድን ነው አንዳንድ ሰዎች ስታሳዝኑ፣ እኔ ተፈጥሮም ይመስላችኋል። ማርኬቲንግ ማኔጅመንት ነው የተመረኩት አልሽኝ ከሐዋሳ ዩኒቨርሲቲ ፍራንክ እናረጋለሁ። እሺ፣ በወንድ ድምጽ ማውጡ ምናምን ያኔ ዶርሙ እንዳለ ይረበሻል። ዶርሚታሪ ሲመጣ አብረን ነው የምንፈልገው ወንድ ለላይት ምናምን በጣም ከባድ ነውና አልተለመደም። የሆነ የማልፈልገው ስልክ ሲደወል በዚህ ነው የማባረው። አሁን ተደጋጋሚ ያ ስልክ እንትን በዚህ ድምጽ አስደንግጬ አይደወልም ማለት ነው። ምን ሁለተኛ ሰርግ አለብን እና ሜካፕ መሰራ ፈልጌ ነበር። አዎ አረለም ፊቴ ላይ ሁለት ጠባሳ አለና በአማቾቼ ዘንድም ተቀባይነት እንዳገኝ ከሷ በላይ ነው ቆንጆ መሆን የምፈልገው ማለት ትንሽ ፊቴ በሆነ እሳት አደጋ ምክንያት እንትን ብሎብኛልና እሱ በእውነት አማቾቼ በጣም ከባድ ናቸውና መልኬስ እንደ የጠባሳው ጉዳይ ሜሪ ሄሎ፣ ሄሎ፣ እንዴት ነሽ? ሜሪ፣ እኔ ነኝ ስልክሽን የሰጠሁትና ትንሽ እኔ ህዩ ይባላል ምሳሌ በቦታ መጥቼ ሰፕራይዝ አደረግሻለሁ። እሺ፣ ደውል። እሺ፣ ሜሪ፣ ደህና።